ሚስተር ካሜሩን በተለይ ከህብረቱ ወደ እንግሊዝ በሚመጡ ሰራተኞች መብትና ጥቅማጥቅሞች ከዩሮ ዞን አገሮች ጋር ስለሚኖረው ግንኙነት የነፃ ገበያና ተወዳዳሪነትን በሚመለከት እንዲሁም አገራቸው በህብረቱ ውሳኔዎችና ድንጋጌዎች የማትገደድባቸው ሁኔታዎችን በሚመለከት ለውጥ እንዲደረግ ጠይቀው ህብረቱ በእነዚህ ጥያቄዎች ላይ የሚሰጠው አጥጋቢ መልስ በህዝበ ውሳኔው ውጤት ላይ ተጽዕኖ ያለው መሆኑን አስታውቀው ነበር። ሚስተር ቱስክ በቀረቡት ሀሳቦች ላይ ከህብረቱ አካላትና ከእንግሊዝ ባለስልጣኖች ጋር ሲመክሩ ቆይተው ነው ትናንት ለቀረቡት ጥያቄዎች አስማሚ ሊሆኑ ይችላሉ ያሏቸውን አስተያየቶች ይፋ በማድረግ ለአባል መንግስታት ያስተላለፉት። ሚስተር ቱስክ ለአባል አገሮች በላኩት ደብዳቤ የውሳኔ ሀሳቡ በአንድ በኩል እንግሊዝ በህብረቱ አባልነቷ እንድትቀጥል በማድረግ የህብረቱን አንድነት ለማጠናከር፣ በሌላ በኩል የህብረቱ መሠረታዊ መርሆዎች እንዳይጣሱ በማሰብ የተዘጋጀ መሆኑን በመግለጽ ሁሉም ወገኖች በቀና እንዲያዩትና እንዲወያዩበት አሳስበዋል። ረቂቅ ውሳኔ ሀሳቡ እንግሊዝ ከዚህ ቀደም አባል ካልሆነችባቸው እንደ ዩሮና ሸንገን ከመሳሰሉት በተጨማሪ በተለይ በአራት ማለት ተወዳዳሪነትንና ነፃ ገበያን በሚመለከት የእንግሊዝ መንግስትን ሉዓላዊነት በሚረጋገጥበትና በህብረቱ ውሳኔዎችና ድንጋጌዎች የማይገደድበት ሁኔታ በሚመለከት ከዩሮ ዞን ጋር በሚኖረው ግንኙነትና ከህብረቱ አገሮች ወደ እንግሊዝ የሚመጡ ሰራተኞችን ጥቅምና መብት በሚመለከት ለእንግሊዝ የተለየ መብት የሚሰጥ የማሻሻያ ሀሳቦችን ያካተተ ነው ተብሏል። ወደ እንግሊዝ ለሚሄዱ የህብረቱ ዜጎች እስከ አራት ዓመት ድረስ የሥራ አጥ ድጎማ ወይም ሌላ ጥቅማጥቅም እንድትሰጥ አትገደድም። ረቂቅ ሀሳቡ ተቀባይነት ካገኘና ከጸደቀ በቀረበው ሀሳብ ይዘ ተግባራዊነትና እንደምታ ላይ አውሮፓ በሰፊው የተወያየና የተከራከረ ነው። ጠቅላይ ሚኒስትር ዴቪድ ካሜሩን ረቂቁ ገና ብዙ ሥራ የሚቀረው ቢሆንም በቀረበው ሀሳብ ግን የረኩ መሆናቸውን ሲገልጹ ተሰምተዋል። በመጀመሪያ አራት መሰረታዊ ለውጥ እንዲደረግባቸው የምንፈልጋቸውን ሀሳቦች አቀረብ። ይህ አሁን የቀረበው ሰነድ ያን የምንፈልገውን ለውጥ የያዘ ነው በማለት የውሳኔ ሀሳቦቹ ተቀባይነት ካገኙና ከጸደቁ የህዝብ ውሳኔው ውጤት እንግሊዝን ከህብረቱ የሚያስወጣ ሊሆን እንደማይችል ያላቸውን እምነት ገልጸዋል። ሆኖም በቀረበው የውሳኔ ሀሳብ በርካታ ጥያቄዎች የተነሱ ነው። በአባል ሀገሮች የሚገኙ የሌላ አባል ሀገር ዜጎችን ጥቅማጥቅም የመከልከል ጥያቄ በሌሎች ሀገሮች ቢነሳ ለእንግሊዝ የሚሰጠው አይነት ውሳኔ ነው ወይ ተግባራዊ የሚሆነው ለሚለው ጥያቄ ዛሬ የኮሚሽኑ ቃል አቀባይ ሚስተር ማርጋሪትስ ሲቺናስ ሲመልሱ፣ ያሁኑ በእንግሊዝ ተግባራዊ ሊሆን ይችላል የተባለው አሰራር ለእንግሊዝ ልዩ ሁኔታ የተቀየሰና ጠቅላይ ሚኒስትሩ በደብዳቤያቸው ካነሷቸው ጥያቄዎች ለአንዱ የተሰጠ መልስ ነው በማለት በረቂቁ የተነሱት አሰራሮች በእንግሊዝ ልዩ ሁኔታና ጥያቄ ላይ ያተኮሩ መሆናቸውን አስረድተዋል። ይሁንና ረቂቁ ከራሷ ከእንግሊዝ ጭምር ብዙ ትችት የተሰነዘረበት ነው። በርካታ የእንግሊዝ ፖለቲከኞች የቀረበው ሀሳብ አዲስ ነገር የለውም በማለት ጠቅላይ ሚኒስትሩ ያወደሱትን የረቂቅ ሀሳብ ያጣጣሉት ሲሆን፣ በርካታ አባል ሀገሮችም የውሳኔ ሀሳቡ የኅብረቱን ዜጎች በአንድ አይን የማያይ ነው በማለት እየተቃወሙት ነው። በተለይ ፖላንድን የመሳሰሉ የምስራቅ አውሮፓ ሀገሮች ወደ እንግሊዝ የሚያቀኑ ዜጎቻቸው ላይ የሚጣለው የመብት ግደባ የህብረቱን መሠረታዊ መርሆች የሚጥስ ነው በማለት አምርረው የተቃወሙት እንደሆነ ተሰምቷል። በስደተኞች ቀውስና በአሸባሪዎች ጥቃት የታመሰ ያለው የአውሮፓ ህብረት እንግሊዝ ባቀረበችው ጥያቄና በሚከተለው ህዝበ ውሳኔ ህብረቱ ወደ ሌላ ቀውስ እንዳይገባ ስጋት ያለ ሲሆን በዚህ ወር አጋማሽ የሚካሄደው የመሪዎች ጉባኤ የቀረበውን የውሳኔ ሐሳብና የእንግሊዝን ጥያቄ በጥንቃቄ መርምሮ ውሳኔ ይሰጣል ተብሎ ይጠበቃል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ